You're with SBS Radio. ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አማሃሪክ ይጎብኙ። ፍር ያማር ደር እንዲበዛለት i've got destiny let's see what ኢንጂነር ሚካኤል ፈለቀ የሶስት ልጆች አባት ኖት። በእድሜም በወጣትነት እድሜ ክልል ውስጥ ያሉ ኖት። የአባቶች ቀን ሁልጊዜም አውስትራሊያ ውስጥ ሴፕቴምበር በገባ የመጀመሪያው እሁድ ላይ ይሆናል። ያሁኑም ሴፕቴምበር አንድ ላይ ይከበራል። ለፊታችን እሁድ አባቶችን ቀን የማክበሩ ምን ዋጋ አለው ብለው ያስባሉ? በልጆችና በአባቶች መካከል የሚፈጥረው ፋይዳ ምንድን ነው? ፋይዳው ትልቅ ነው ብዬ አስባለሁ። ለምን አባትነትም ለእኔ አካባቢ ከእግዚአብሔር የተሰጠ ግፍት ነው ብዬ ነው የማስበው። ምክንያቱም አባትነት ልጅም መውለድ ብቻ ሳይሆን ከልጅ ጋር አብሮ ማደግ፣ ያን ጠንከር ያለ ትስስር መፍጠር ከልጅነት ታዋቂ ልጆች ጋር የማሳለፍ ጊዜን ስለምጠይቅ ለእኔ አባትነት በጣም ጥልቅ ያለው ነገር ነው። በዚህ በነጩ ዓለም ስናየው ትስስር ይመስለኛል ያው ልጆች አባታቸውን ኦነር የማረቁበት እና በዛው አብረው የማከብሩበት ቀን ነው። ለእኔ በጣም ትልቅ ትልቅ ቀን ነው ብዬ ነው ማስበው። ለምን ቀኑንም እንደውም እንደወድ ያደረገኝ ነገር የልጆቼ ፓርቲሲፔሽን ነው። ያ ትምህርት ቤት ፋዘርስ ዴይን ለማክበር የተለያየ አርቲስቲክ ስሎች ይዘው ይመጣሉ እና ያን ያንሳይ ልቤ በጣም ይሰበራል። ለምን ልካችን ወይም አሁን አድጌ አባት ነኝ እና እንደውም የሦስት ልጆች አባት ነኝ የምለው ጽንሰ ሀሳብ ውስጥ ወት በደንብ አድርገወትን ይዛል። ጀነራል ድግድ ፋቶስ ላይ ጥሩ ነው። ልጆቹም በጥሩ ሁኔታ እያከበሩ ነው ያሉት። ሴኔጋ ያው እሑድ ነው የምናከብረው፣ ግን ዝግጅቶችንም እያረግን ነው። በምን መልክ ነው ለማክበር እያሰባችሁ ያላችሁት? የዘንድሮውን ለማክበር ያሰብነው ያው ከልጆቼ ጋር ትንሽ ወጣ ብለን ያለውን ሁኔታ በደንብ አርገን ለማክበር ነው። ያው መጀመሪያ ቤት አክብረን ትንሽ ፋሚሊ ኬሽን ወጥተን እዛው ለማክበር ነው ያሰብነው። በዚሁ ረገድ ላይ ያው ልጆቼ በጣም ኤክሳይትድ ናቸው። ከኤክሳይትድ ነታቸውም አንጻር ገና ቀኑን ከመድረሱ በፊት በተለያየ አርቲስቲክ ዲዛይን ያው እኔንም እያስደሰቱኝ አለት። ይሄ በራሱ በእርሶና በልጆቹ መካከል እንደዚሁም እናታቸው ለአባታቸው ያላቸውን መልካም ግንኙነት የሚያንጸባርቅ ነው። የዚህ አይነት ስሜት የሚያድረው የመልካም ቤተሰባዊ ግንኙነት ሲኖር ነው እና ለዚህ እናትየውም ተጋሪ ይሆናሉ። የአባቶችም ቀን ቢሆን ከኋላ ሆነው ድጋፍ የሚሰጡት እነሱ ስለሆኑ፣ ከዛ ባሻገር እንደሚታወቀው የአባቶች ቀን ኢትዮጵያ ውስጥ አይከበርም። ብዙዎቻችንም አገር ቤት ሆነን የአባቶችን ቀን በዚህ ረገድ አክብረ ተምረን አናቅም። ና አጋጣሚ ሆኖ የእርሶ ወላጅ አባት የሚኖሩት እዚሁ ሀገር ነው እርሶ በሚኖሩበት ከተማ ፐርዝ ውስጥ ነው። ና በልጅነቶ ውስጥ ከራሶ ተሞክሮ በእርሶ ና በአባቶ መካከል በአባቶች ቀን በምን መልክ ነበረ ለአባቶ ገጸ በረከቶችን ሲያቀርቡ ወይም ደግሞ የልጅነት ና የአባትነት ፍቅሮን ሲገልጹ የነበሩት? በአሁኑስ የአባቶች ቀን ከአባቶ ጋር ለማሳለፍ ያሰቧቸዋቸው ወይም መልካም የአባቶች ቀን ለማለት ያሰናዱት ነገር አለ? በእርግጥ እኔ በአስር አመቴ ነው የመጣሁት እዚህ አውስትራሊያ እና ሀያ ሁለት አመት ስቀመጥ በእርግጥ ብዙውን ጊዜ የአባቶችን ቀን ከአባቴ ጋር አክብሬ ያለው እና ማክበር ብቻ ሳይሆን ኦቨርታይም ብዙ ነገሮች እየተለወጡ የሱኑን ጥንካሬ እያየሁ የተገነዘብ የመጣሁበት ጊዜ አለ። ልጅ ሆነን በእርግጥ አባት የራሱ ምኞት አለው ለልጅ ልጅ የሚደርስበትን ወይም ልጆቻቸው ጥሩ ደረጃ ላይ እንዲደርሱ ይፈልጋሉ። ልጅም ሆኖ ደግሞ ያን ለመገንዘብ በጣም ሊያስቸግርም ትልልም ይችላል። ያ ልጅነት ነገር ስላለ ግን እንዲው እያደጉ ወደ የቲኔጀርነት እድሜ አልፎ ወደ ማችርነት ስገባ ለአባት በእርግጥ በጣም የማዘን ፣ ለካስ ለዚህ ነው የጣረው፣ ለዚህ ነው የለፋው፣ ሞር ወደ አፕሪሺየት የማድረግ ኦነር የማድረግ ደረጃ ላይ የደረስኩበት ጊዜ አለ እና በዚሁ እንደውም አጋጣሚ አባቴን መልካም የአባቶች ቀን ብዬ እመኝለታለሁ። ለሌሎችም ማ አውስትራሊያ ለምኖሩትም አገር ቤት እንዳሉት መልካም የአባቶች ቀን ብዬ እመኛለሁ። እንዲሁም አባት ላልሆኑትም የአባትነት እንዳገኙት በዚሁ አጋጣሚ እመኝላቸዋለሁ ማለት ነው። አሁን እንዳነሱት በተለይም የዚህ የአባቶች ቀንን አስመልክቶ እርግጥ ሲከበር የአባቶች ቀንን ነው። ወደ 80 ፐርሰንት ያህል አውስትራሊያውያን የአባቶች ቀን አባቶችን ብቻ ሳይሆን በልጆች እድገት ውስጥ አስተዋጽኦ ያላቸው አጎት፣ ወንድም ወይም ሌሎችም በዛ ህጻን ልጅ ህይወት ውስጥ መልካም አስተዋጽኦ ያደረጉ ወንዶች በዛው አባቶች ቀን እንደዚሁ ምስጋና ሊቸራቸው ይገባል በሚለው ላይ ወደ 80 ከመቶ ያህል አውስትራሊያን ይስማማሉ ግን በተግባር የሚደ የደረገው፣ ወደ 37 ከመቶ ያህሉ ነው። ለነህ ላጎት፣ ለመሳሰሉት በዛ ቀን እናመሰግናለን የሚል ከበሬታቸውን ወይም ፍቅራቸውን የሚገልጹት እና ይሄ አይነቱ ነገር ቢለመድ ከአባቶችም በስተቀር አባታዊ ተምሳሌነት ያላቸው ሰዎችም ቢካተቱ መልካም ነው የሚለው አታይ ላይ የእርሶስ አመላከት ምን ይመስላል? ከዛም ባሻገር ኢትዮጵያ ውስጥስ የዚህ አይነቱ ነገር ወደፊቱ ቢለመድ ጠቀሜታው ምን ይሆናል ይላሉ? በተለይ አሁን ካለው የቤተሰባዊ መሰረትን ከማጠናከር አኳያ እናስ ምን መደረግ አለበት? ይህን ለማስተዋወቅ ኢትዮጵያ ውስጥ የአባትነትን ቀን ስናከብር የወለድን አባት ብቻ ማክበር አይደለም። አባትነት በእድሜ የገፉ ብዙ ነገር ያዩ፣ ነገር ግን እነሱም ትምህርት ሰጪ ነገሮችን ጥለው ሊያለፉ ሰዎች ወይም ደግሞ ታዳጊዎችን የማበረታቱ ሳይወልዱም ደግሞ ብዙ አሉ እኮ በሀገራችን ኤንጂኦ ከፍተው ልጆች እናት አባት የሌላቸውን የማሳድጉ፣ ልጆቹን የማስተምሩ፣ በስጋም ያልተዛመዷቸውን ልጆች የማሳድጉ፣ በየቤቱ ጎረቤቶችን የሚረዱ እነ ሁሉ ሊከበሩ ይገባል። ከዛም አልፎ መጠገብ ላይ ያሉ አባቶች እነሱንም ማክበር የቃሴኝ በሀገራችን አሁን ትንሽ የደበዘዘ የመጣው አዋቂን ታላቂን የማክበር ባህል ነው እና ያን ወደ ኋላ ሄዶ አክሰስ ማድረጉ እንደገና መፈተሹ ሀገራችንም ይጠቅማል ባይነኝ። ለምን እኔ በግል ያውም ብዙ ነገር ከመጽሐፍ አይደለም የምማረው ብዙ ነገር የምማረው ከትልልቅ ሰዎች ነው እና ከትልልቅ ሰዎች ብዙ ነገር መማር ይቻላል እና እነሱም ደግሞ ባይወልዱንም አባቶቻችን ብናያቸው እና ብናክብራቸው እና ተገቢውንም ደግሞ ስጦታም ወይም ክብርም ቢሆን ብንሰጣቸው። ጥሩ አገር ጥሩ አካባቢ ጥሩ ማህበረሰብ ገነባለን ብዬ አስባለሁ። እና ታዳጊዎች ደግሞ በተቻለን መጠን ገንቢ የሆኑ ነገሮችን አባቶችን ባጠፉ እንኳን ብሳሳቱም እንኳን በቂም በቀል ሳይሆን በሀገር ሽማግሌ ወይም በአምካሪ አፕሮች አድርገው ያን ቦንዴጅ መስጠር አለባቸው። በዚህ ረገድ ላይ ያው ብዙ ስራ ኢትዮጵያ ውስጥ ሊሰራ ደስ ይለኛል። ምክንያቱም አንዱ ያጣ ነው ወይም የደበዘዘው ካልቸር፣ ያ ስለሆነ ማለት ነው። ሌላው አንዱ በዚህ ሀገር ውስጥ መሆን በተለይ የኑሮ ሁኔታ ከሀገር ቤት የተለየ ነው በአብዛኛው ወዳጅ ዘመድ፣ አክስት፣ አጎት ወይም ሌሎች በዙሪያ በሌሉበት ሁኔታ እነዛ ወላጆች ተፍጨርጭረው ልጆቻቸውን ከወዲያ ወዲህ ብለው የሚያሳድጉበት ነው። ስራውና የቤተሰብ ሕይወት ብዙ ጊዜ ክብደት አለው። እርሶ ያደጉትም በዛ መልክ ነው። አሁን በተራው አባት ሆነው ልጆቹን ለማሳደግ በዚህ ሕይወት ውስጥ ከባለቤቱ ጋር ሆነው በእርግጥ በጋራ ልጆቹን ከወዲያ ወዲህ ማድረጉ ከዘመናዊ ሕይወት ጋር ክብደቱ ምን ያህል ነው ያስ አባት ለልጁ ያለውን የፍቅር መግለጫና ቅድም እንዳሉት ልጆችም ሲያድጉ ያንን ዋጋ የሚያዩበት ቀን ነው። አንዳንድ ጊዜ ፈታኝ የሚሆንበትም ወቅት አለና እርሶ ተሞክሮ ምን ይመስላል? ይሄማ በጣም በጣም ተገቢ ጥያቄ ነው የምለው፣ ለምን በዚህ በውጪው ዓለም ቀላል አይደለም ልጅ ማሳደግ። ምክንያቱም እንደው ይሄን መልስ ከመጀመሪያ በፊት ባለቤቴን በደንብ ማመስገን አለብኝ። ለምን ልጆቹን ከመከባከብ አልፎ የልጆቹን ስነልቦና ልቦና በቅንነት የመገንባት ስራ ላይ በጣም ነው ተጠምዳ ያለችው እና ብዙም ጊዜ ከራሴ የኑሮ ሁኔታ ራሱ ሳየው ብዙ ጊዜ የለኝም ልጆቼ ጋር የማሳለፍ፣ ግን ያለኝን ጊዜ ቤትን ስገባ በተቻለኝ መጠን ከልጆቼ እና ከባለቤቴ ጋር ለማሳለፍ በጣም ጥራለሁ። እንደውም አልፎ ከዘመድ አዝማዱም ጋር ለማሳለፍ በጣም ጥራለሁ። እቺ ዓለም የምንኖራት ዓለም በጣም አጭር ጊዜ ነው የሰጠን እና በዛች ጊዜ ጥሩን ነገር አድርገን ያው በተቻለን መጠን ቀና ቀናውን ለልጆቻችንም አስተምረን ልጆቻችንም ደግሞ አድገው ወደ ዓለሙ ወደ ስራውም ዓለም ወደ ትምህርቱም ዓለም ስገቡ አይደንቲቲ ክራይሲስ ውስጥ ሳይገቡ በተቻለ መጠን ያን ኮንፊደንስ በውስጣቸው ገንብተን እናሳድጋቸው መልካም ነው። በተለይ በተለይ ከጥላቻ አርቀናቸው ፍቅርን ጠንሰንባቸው የወደፊቱም ተስፋ እነሱ ላይ ስለሆነ ልጆቹን በደንብ አድርገን ብንገነባ የተሻለ ነው ነው የምለው። እና ብዙም ጊዜ በስራው ላይ እንጠመዳለን። በስራው ላይ ተጠምደን ደግሞ ጊዜ ላይኖረን ይችላል። ያ ደግሞ ትንሽም ጊዜ ያለማሳለፋችን ትልቅ እንድምታ ይኖረዋል በልጆች ህይወት ላይ እና ያን በተቻለ መጠን አጀስት ማድረግ ነው። በእኔ ኤክስፒሪየንስ፣ አሁን ባለኝ ኤክስፒሪየንስ በጣም ውጥርጥር ያለ ህይወት እንትን ውስጥ ነው ያለው። ምክንያቱም የግል ስራ ነው የምሰራው ከግልም አልፎ ከዚህ ቀደም የምሰራውም ወጣ ያለ ስራ ነበር። ማይኒንግ ውስጥ ነበር የምሰራው እና ማይኒንግ ውስጥ ስሰራ ከከተማ ወጣ ብዬ ነው የምሰራው እና ያ ራሱ የነበረው ወይም ቤተሰቡ ላይ ከየት ያደረገው ጫና ቀላል አልነበረም። ኢቨን እዚሁ እየኖርኩ ራሱ የስራ ኤትኩ በጣም ቢዚ ስለማደርገኝ በተቻለ መጠን ቅዳሜና እሁድን ከልጆቼ ጋር ለማሳለፍ ጥራለሁ። ያው ሉ አንዳንዴ እንትን ብልም ልጆቼ ይነግሩኛል። ነው ዳት ዛሬ እኮ የኛ ቀን ነው ይሉኛል። እና ያን ማስተካከል አለብኝ ቤት ውስጥ የግድ መልድ ለማድረግ ወይም ቤት ውስጥ እኩል ተሸምነት እንድኖረኝ እኔም የራሴን የግሌን አስተዋጽኦ ማበርከት አለብኝ። እና ታፍ ነው ፋሚሊ ታይም ክሬት ማድረግ። እዚህ አጋጣሚስ መላው አውስትራሊያ ለሚኖሩ ኢትዮጵያውያን አባቶች ና አባት አዊ ተምሳሌዎች እንደዚሁም ደግሞ ለመላው አውስትራሊያውያን አባቶች፣ በሀገር ቤትም ለሚኖሩ ኢትዮጵያውያን አባቶች እንዲሁ መልካም ምኞቶ እና መልእክቶ ምን ይሆናል? መልክቴማ፣ በጣም መጀመሪያ ያው እንኳን ለዚህ ቀን አበቃችሁ እንኳን አደረሳችሁ ላለው፣ በተቻለ መጠን ቀኑን ከቤተሰቦቻችሁ ጋር አባቶቻችሁ በህይወት ላላችሁ ሰዎችም ቀኑን አስተዋሳችሁ ከአባቶቻችሁ ጋር ብታሳልፉ፣ አባትም ወይም ልጅም ላልወለዱት አባቶች እነሱንም በማሰብ እነሱም ስጦታም ወይም ታንኪ ዩ የሚል መሴጅ ነ ብናሳልፍ ሞር የተሻለ ይሆናል ብዬ ገምታለሁ እና ለመላው ቤተሰብም ጓደኞችም ለመላው የኢትዮጵያዊ ትውልደ ኢትዮጵያዊ ሁሉ መልካም የአባቶች ቀን እላለሁ። ኢንጂነር ሚካኤል ፈለቀ ለእርሶ መልካም የአባቶች ቀን እንዲያሳልፉ ምኞታችን ነው። ስለ ቃለ ምልልሱም እናመሰግናለን። እኔም አመሰግናለሁ ከሳ I've got to it all <laughs> Let me see what you there in your language by visiting sps.com.au